ተማሪዎቹ ሽሮ ሜዳ በሚገኘው የአሜሪካ ኤምባሲ በራፍ ላይ በመሰብሰብ በኦሮሞ ሕዝብ ላይ ደረሰ ያሉትን በደል ኤምባሲው እንዲሰማቸው በጩኸት ሀሳባቸውን መግለጻቸውን ከዚህ ቀደም ተዘግቧል። ተማሪዎቹ በቁጥጥር ስር ከዋሉ በኋላ ያልተፈቀደ ሰላማዊ ሰልፍ በማድረግ ደንብ ጥሳችኋል የሚል ክስ ቀርቦባቸው ክደው ተከራክረዋል። ችሎቱ ለዛሬ የተቀጠረው የአቃቤ ሕግ ክስና የተከሳሾች የእምነት ክህደት ቃል ተመልክቶ ብይን ለመስጠት ነበረም። ከችሎቱ መልስ ጠበቃ አቶ ወንድሙ ኢብሳን አነጋግረናቸዋል። ብይኑ ከኮምፒውተር ውስጥ የመጣው ማቴሪያሎች ወይም ደግሞ የምስክሮቹ ቃሎች አልደረሰልንም። አንደኛ ማህበራት ችግር ነበረ፣ ሁለተኛ አንድ ሰራተኛ ብቻ ነበረችን፣ ሶስተኛ የዛችው ሰራተኛ ሕጻን ታሞ በነዚህ በእነዚህ ምክንያቶች ልደርስልን ስላልቻለ የግድ ቀጠሮ መለወጥ አለብን። አሁን እስከ ሰላሳ ደርሳለው ብላ ቃል ስለገበች እስከ ሰላሳ ከሆነ ደግሞ የግድ አርብና ቅዳሜን ዳኛው ስዶ ማለት ስላለበት ለሀምሌ አራት ነው የተቀጠረው። ለዛን ቀን ለብይን ነው የተቀጠረው እና ከልጆቹም ጋር የቀረበው አቤቱታ ምንድን ነው በችሎቱ ላይ? አንደኛ ከዩኒቨርሲቲ ተከላከሉ እንኳን ብንባል ምስክሮቻችን ከዩኒቨርሲቲ ነው የሚገኙት እና የዩኒቨርሲቲ ተማሪዎቻችን ተበትኖብናል፣ ወይም ደግሞ ይበተኑብን ይችላሉ ለመከላከል እናገኝ አንችልም። ይህን ፍርድ ቤቱ በግምት ያስገባልን ነው። ሁለተኛ ደግሞ በሎከር ውስጥ ያሉን ማቴሪያሎች፣ ቶ ላፕቶፖች፣ ብዙ ነገሮች አንዱ አፍመድ የሚባለው ተማሪ እንደውም መጽሐፍም እያዘጋጀሁ ነኝ እና እነዚህ በጣም በርካታ የሆኑ ማቴሪያሎች በዩኒቨርሲቲ ሎከር ውስጥ ስላሉ እነዚህን የምናገኝበትን መንገድ ይፈለግልናል ፍርድ ቤቱም ወኪል አድርጋቸው በወኪልና በኩል እንዲፈጸምላቸው ተብሎ ዛሬ በዚህ ላይ ተነጋግሬ ነው የተለያየ ብይኑ ለሐምሌ አራት መተላለፉ ተከሳሾቹ ተከላከሉ ብንባል እንኳን ምስክር ሊሆኑን የሚችሉ ተማሪዎች ለእረፍት ወደ የትውልድ አገራቸው ስለሚመለሱ እንዳሳሰባቸው ጠበቃው አክለው ገልጿል። ለዶቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም